ቺኩንጉንያ የተባለ አዲስ ወረርሽኝ በድሬዳዋ መከሰቱን የከተማዋ ጤና ቢሮ አስታወቀ። በሽታው ከዚህ በፊት በአፋርና ሶማሌ ክልሎችም ታይቶ ነበር ተብሏል። እስካሁን ለበሽታው የተጋለጡ ከሚያሳዩቸው ምልክቶች ጋር ተመሳሳይ ምልክት የታየባቸው 3756 ህሙማን መገኘታቸውም ተመልክቷል። አዲስ ቸኮል ዝርዝሩን ይዟል። ቺኩን ጉኒያ የተባለና ከደንጊ ጋር ተቀራራቢነት ያለ በሽታ በድሬዳዋ መከሰቱን የጤና ቢሮ ኃላፊ ዶክተር ፏዋድ ሊያስታወቁ ያስታወቁ ሲሆን ይህን ያረጋገጡትም የደም ናሙና ተወስዶ አዲስ አበባ ከተመረመረ በኋላ ነው ተብሏል። መጀመሪያ የተደረገው ሳምፕል መላክ ነው። አዲስ ነገር ሲከሰት ሳምፕሎች ይላካሉ ወደ አዲስ አበባ። የፒያቻ የአስር ሳምፕሎች ተልከው አራቱ ያው ቺኩን ጉኒያ ፖዘቲቭ ሆነው መጥቶልናል። ይሄ ማለት ብዙ ነው። እንግዲህ ከአስር አራት ከተገኘ ማለት ብዙ ነው። ሰፊ ኤሪያንም ሊሸፍን ይችላል ማለት ነው በሽታው። ስለዚህ ቶሎ ሪስፖንድ መደረግ አለበት። እስካሁን ከ ሶስት ሺ ሰባት መቶ በላይ ተመሳሳይ በሽታ ምልክቶች የታዩባቸው ህሙማን በድሬዳዋ ጤና ተቋማት ህክምና ማድረጋቸውን ዶክተር ፏድ ገልጸው የበሽታውን ምልክትም ከደንጊ ጋር ተቀራራቢ ነው ብለዋል። የሚለይበት ሁኔታ ያው በሽታው ከደንጊ ጋር ተመሳሳይ ነው። ነገር ግን መገጣጠሚያ አካባቢ ላይ የሚያሳድረው ተጽዕኖ ከፍተኛ ስለሆነ በጣም የማጠፍ ሁኔታ አለ። በዚህም መለየት የሚቻልበት ነው በሽታው። እንግዲህ ብዙ ሰዎች ታመዋል፣ ወረርሽኝ ነው። እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታመዋል። ነገር ግን እንደ ተላከው ውጤት ሁሉም በዚህ በአዲሱ ወረርሽኝ ታመዋል ማለት አይቻልም። በበሽታው እስካሁን የሞተ ሰው አለመኖሩን የተናገሩት ዶክተር ፍዋድ አቅመ ደካሞች ወይም በሌሎች ተዛማጅ በሽታዎች የተያዙ ካልሆኑ ቺኩንጉንያ በራሱ በዓለም አቀፍ ደረጃም ገዳይ አይደለም ብለዋል በአሁኑ ሰዓትም በሽታውን ለመከላከል ስለ በሽታው ግንዛቤ ማስጨበጥ ላይ ትኩረት ተሰጥቶ ሰፊ የቅስቀሳ ስራዎች እየተሰራ ነው ተብሏል። የበሽታው ምልክት የታየባቸው ሰዎችም በአፋጣኝ ወደ ሕክምና ተቋማት እንዲሄዱ ነው ዶክተር ፋድ የመከሩት። ወባ፣ ደንግና ችኩንጉንያ ሁሉም በትን የሚተላለፉ በመሆናቸው በድሬዳዋ ለሶስት አመት የሚያገለግልና ኬሚካል የተነከረ 197 ሺ አጎበር መሰራጨቱንም ከጤና ቢሮ ባለሙያዎች ያገኘነው መረጃ ያመለክታል። በዋናነት ግን ሁሉም በቤቷ አካባቢ ያለ ያቆረ ውሃ እንዲያደርቅ ነው ዶክተር የሚመክሩት። ትንኛ ሰዎችን የምትነድፈው ቀንቀን በመሆኑ በተቻለ መጠን የተገላለጠ አለባበስ እንደማይመከርና በበሽታው የተያዙትም ወደ ሌሎች እንዳያስተላልፉ በአጎበር ውስጥ እንዲተኙ ነው ባለሙያዎች የሚያሳስቡት። በሽታው ከዚህ በፊትም በ2006 ዓመተ ምህረት ሶማሌ ክልል በዶሎ አዶ፣ በያዝኑ ዓመት ደግሞ በአፋር ክልል፣ እንዲሁም በሰኔ ወር ደግሞ ሶማሌ ክልል ቀብሬዳር ከተማ መከሰቱ ተገልጿል። ቺኩንጉኒያ የሚለው ስያሜ በታንዛኒያና በሞዛምቢክ የሚኖሩ ማኮንዴ ከሚባሉ ብሔረሰቦች ቋንቋ የተገኘ ሲሆን ትርጉሙም የሚሰባብር ማለት ነው። ድሬዳዋ ከዚህ በፊትም በ2006 ዓመተ ምህረት በሀገሪቱ ለመጀመሪያ ጊዜ የደንጌ ወረርሽኝ ተከስቶ የነበረ ሲሆን፣ በወቅቱ ግን በሽታው የሚታወቅ ስላልነበር አዲሱ ጉንፋን እየተባለ ነበር ይጠራ የነበረው። በዚህ በሽታም ከ15 ያላነሱ ሰዎች ህይወታቸውን አጥተው ነበር። ሆኖም የደም ናሙና ወደ ምዕራብ አፍሪካ ተልኮ ሲመረመር ደንጊ መሆኑን መታወቁንና ከዚያን ጊዜ ጀምሮ በድሬዳዋና በሌሎችም የሀገሪቱ አካባቢዎች በተደጋጋሚ መከሰት መጀመሩ ይታወሳል። በአሁኑ ሰዓትም በርካታ የከተማ ኗሪዎች በተመሳሳይ በሽታ ምልክት በመያዛቸው የደንጊ ወረርሽኝ ገብቷል እየተባለ ሲነገር ቢቆይም በተደረገው ምርመራ ግን የቺክንጉንያ በሽታ ጭምር መሆኑን ማረጋገጡ ነው ጤና ቢሮ ይፋ ያደረገው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ